የአሜሪካ ድምፅ ራዲዮ ጣቢያ ነው። የ27ቱ ሰዎችን ሕይወት ባጠፋውና 15,000 ቤቶችን ጨምሮ እጅግ ከፍተኛ ውድመት ባስከተለው የሎስ አንጀለሱ ሰደድ እሳት ዙሪያ ከስፍራው የሚገኘው ዘጋቢያችን ያጠናቀረው ዘገባ ዩናይትድ ስቴትስ ለጽንስ ማቋረጥና ለስነተዋልዶ ተዋልዶ ጤና አገልግሎት የምትሰጠው ድጋፍ በፕሬዝዳንት ዶናልድ ትራምፕ አስተዳደር የሚኖረው ገጽታ የሚሉትና በሌሎች በርካታ ርዕሰ ጉዳዮች ዙሪያ የተጠናቀሩ ዘገባዎችና ልዩ ልዩ ቅንብሮችን ይዘናል። ቅዳሜ ጥር 17 2017 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክብራን አድማጮቻችን፣ አስተናጋጃችሁ አሉላ ከበደ ነኝ። በቅድሚያ ግን የሰዓቱን የአለም ዜና። መልካም ምሽት ሰላም ጤና ይስጥልኝ፣ አድማጮቻችን እንደምን አምሽታችኋል? ከአሜሪካ ድምፅ የቅዳሜ ምሽት የዓለም ዜናዎችን የማቀርብላችሁ አስማማየ ነው ነኝ። ፕሬዚዳንት ትራምፕ የፌዴራል መንግስት ከካሊፎርኒያ ጎን እንደሚቆም አረጋገጡ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትላንት አርብ በሰደድ እሳት የተጎዳችውን ካሊፎርኒያን በጎበኙበት ወቅት የፌዴራል መንግስት ሙሉ በሙሉ ከካሊፎርኒያ ጎን ይቆማል ብለዋል። እንደ አስፈላጊነቱም ተመልሰው ለመጎብኘት ቃል ገብተዋል። ትራምፕ ሎስ አንጀለስ ፓስፊክ ፓልሳዴስ ሰፈር ውስጥ በሚገኝ የእሳት አደጋ ጣቢያ ለተሰበሰቡ የአካባቢው መሪዎችም እኔና ቀዳማዊት እመቤት በካሊፎርኒያ የተገኘ ነው ለካሊፎርኒያ ሰዎች ያለን ፍቅር ለመግለጽ ነው ሲሉም ተደምጠዋል። ሰፈሩ በቅርብ ጊዜ በተከሰቱ የእሳት ቃጠሎች ክፉኛ ከተጠቁት አንዱ ሲሆን ተከታታይ ቤቶችም ወደ አመድነት ተቀይረዋል። በሎስ አንጀለስ አካባቢ ያሉ የእሳት አደጋ ተከላካዮች በከፍተኛ ነፋስና ደረቅ ሁኔታዎች ውስጥ በርካታ የእሳት ቃጠሎችን መጋፈጣቸውን እንደቀጠሉ ነው። ፕሬዚዳንት ትራምፕ በጉብኝታቸው አስቀድመው በአካባቢው በእግር ጉዞ ላይ የተሳተፉ ሲሆን በሄሊኮፕተርም በአካባቢ ያለውን የማገገም ጥረቶች ተመልክተዋል። ትራምፕ ካሊፎርኒያን ከመጉብኝታቸው በፊት በአርኬን ሄለን የተጎዳችውን ሰሜን ካሮላይና የጎበኙ ሲሆን እዚያም ለወራት የፈጀውን የማገገሚያ ጥረቶች ዙሪያ ገለጻ ተደርጎላቸዋል። ሄክሴት በጠባብ ድምፅ ብልጫ የመከላከያ ሚኒስትርነታቸው ጸደቀ። የዩናይትድ ስቴትስ የህግ መወሰኛውን ምክር ቤት በዶናልድ ትራምፕ የመከላከያ ሚኒስትር ተደርገው የተመረጡትን ፒቴክስ ሴትን ሹመት ትላንት አርብ ምሽት 51 በ50 በሆነ ድምፅ አጽቁላቸዋል። 100 አባላት ያሉት ምክር ቤቱ ድምፃቸውን እኩል በኩል ወይም 50 በ50 ድጋፍና ተቃውሞ የሰጡ ሲሆን የመለያ የሆነውን አንድ ድምፅ የሰጡት ምክትል ፕሬዚዳንቱ ጄዲቫንስ ናቸው። ይህም በዩናይትድ ስቴትስ ታሪክ የሕግ መወሰኛው ምክር ቤት መሪ የሆኑት የአገሪቱ ምክትል ፕሬዚዳንት የመለያ ድምፅ ሰጥተው ሹመቱ መቋጫ እንዲያገኝ ሲያደርጉ ለሁለተኛ ጊዜ ነው። ድምፅ መስጠቱ የተካሄደው በዩናይትድ ስቴትስ ወታደራዊ ከፍተኛ የሲቪል ስልጣን በሆነው የአገሪቱ የጦር ኃይሎችን በማስተዳደር ረገድ የሄክሴት ብቃትን አስመልክቶ የሕግ መወሰኛው ምክር ቤት ለቀናቶች ክርክር ሲያደርግ ከቆየ በኋላ ነው። ሄክሴት በዚህ ወር መጀመሪያ ላይ በነበራቸው ምክር ቤት የሹመት ማረጋገጫ ማብራሪያ ላይ በአገሪቱ ወታደራዊ ኃይል ዘንድ ተጠያቂነትን እንደሚያሰፍኑ ተናግረዋል። የፎክስ ኒውስ የውይይት አቅራቢ የነበሩት ሄክሴት ጾታዊ ጥቃት ፈጽመዋል፣ እንዲሁም ካለመጠን ይጠጣሉ በሚል ይወነጀላሉ። ሄክሴት ሹመታቸው የጸደቀላቸው የአገሪቱ የመከላከያ ሚኒስቴር በዓለም ዙሪያ ከ3 ሚሊዮን በላይ አባላት ያሉትና በየዓመቱ 857 ቢሊየን ዶላር በጀት የሚመደብለት ተቋም ነው። በሱዳን ዳርፉር በሆስፒታል ላይ በተፈጸመ ጥቃት ሰላሳ ሰዎች ተገደሉ። በሱዳን ዳርፉር ግዛት ኤልፋሽር ውስጥ ስራ ላይ ከሚገኙ ጥቂት ሆስፒታሎች በአንዱ በሰው አልባ አውሮፕላን በደረሰ ጥቃት ሰላሳ ሰዎች መሞታቸውና በርካቶች መቁሰላቸውን የህክምና ምንጮች ዛሬ አስታውቋል። አርብ ማምሻውን በሳውዲ ሆስፒታል ላይ በደረሰው በዚህ የቦምብ ጥቃት የድንገተኛ አደጋ ህክምና የሚሰጥበት የሆስፒታሉ ህንፃ ለውድመት ተዳርጓል ሲሉ ስማቸው እንዳይጠቀስ የጠየቁ የመረጃ ምንጮች ለአጃንስ ፍራንስ ፕሬስ ተናግረዋል። ከሁለቱ የሱዳን ተፋላሚ ወገኖች የትኛው ጥቃቱ እንዳደረሰ እስካሁን አልታወቀም። ከእንደ አውሮፓውያን አቆጣጠር መያዝያ 2023 ጀምሮ ሰፊውን የዳርፉር ግዛትን ከያዘው የፈጥኖ ድራሽ ኃይሉ ጋር የሱዳን ጦር ሲዋጋ ቆይቷል። እንደ ሕክምና መረጃ ምንጩ ከሆነ ህንፃው ከጥቂት ሳምንታት በፊትም በፈጥኖ ድራሽ ሰው አልባ አውሮፕላኖች ተመትቶ ነበር። በኤልፋሽር የጤና ተቋማት ላይ ጥቃቶች መበራከታቸው ሲገለጽ የሕክምና በጎ አድራጎት ድርጅት የሆነው ድንበር የለሽ የሐኪሞች ቡድን የሳውዲ ሆስፒታል አሁን የቀረ የቀዶ ሕክምና የሚሰጥበት ብቸኛው የህዝብ ሆስፒታል ነው ሲል በዚህ ወር አስታውቋል። በመላ አገሪቱ ውስጥ ከ80 በመቶ የሚደርሱ የጤና አጠባበቅ ተቋማት ከአገልግሎት ውጭ እንዲሆኑ መደረጋቸውን ይፋዊ አህዛዊ መረጃዎች ያመለክታሉ። ጦርነቱ እስካሁን በ10 ሺዎች የሚቆጠሩ ሱዳናውያን ለሞት ሲዳርግ ከ12 ሚሊዮን በላይ የሚኖሩትን ደግሞ አፈናቅሏል። በመጨረሻም ሐማስ ተጨማሪ አራት እስራኤላውያን ታጋቾችን ዛሬ ለቀቀም። ሐማስ በጋዛ በተደረሰው የተኩስ አቁም ስምምነት መሠረት በሁለተኛው ዙር ልውውጥ የፍልስጤም እስረኞችን ለማስለቀቅ አራት ሴት ታጋጅ እስራኤላውያን ለቋል። ሐማስ በጋዛ የተኩስ አቁም ስምምነት በሁለተኛው ልውውጥ በእስራኤል የተያዙ 200 ፍልስጤማውያን እስረኞችን ለማስለቀቅ በጋዛ ከተማ ታግተው የነበሩ አራት እስራኤላውያን ሴቶችን ለቀይ መስቀል አስረክቧል። አራቱ ሴቶች ካሪና ሪዩቭ፣ ዳንኤል ጊልቦአ፣ ናኦሚ ሌቪ እና ሌሪያል ባግ መሆናቸውን ሐማስ ትላንት አርብ አስታውቆ ነበር። አራቱም ሴቶች የእስራኤል ወታደሮች ሲሆኑ ሐማስ ጥቃቱን በከፈተበት በደቡባዊ እስራኤል ከሚገኘው ነሃል ኦዝ ወታደራዊ ጣቢያ እንደ አውሮፓውያን አቆጣጠር በጥቅም 7 2023 የተጠለፉ ናቸው። አራቱ የእስራኤል ሴት ወታደሮች ከፍልስጤም አደባባይ መድረክ ላይ ሆነው በፈገግታ ታጅበው ሕዝቡን እጃቸውን በማውለብለብ ሰላምታ ሲሰጡም ታይተዋል። የእስራኤል የእስር ቤት አገልግሎት 200 ፍልስጤማውያን ለመልቀቅ ዝግጅት ማጠናቀቁን አስታውቋል። ከሚለቀቁት መካከል በእስራኤል ላይ ሐማስ ባደረሰው ጥቃት ተከሰው የዕድሜ ልክ እስራት የተፈረደባቸው 120ዎች ይገኙበታል። የተኩስ አቁም ስምነት የመጀመሪያ ቀን በሆነው ጥር 11 2017 ዓ ም ሐማስ 90 ፍልስጤም እስረኞችን በመቀየር አግቷቸው የነበሩ ሦስት እስራኤላውያን ሴቶችን መፍታቱ ይታወሳል። በእስራኤልና ሐማስ መካከል ስምምነት እንዲደረስ ግብፅ፣ ኳታርና ዩናይትድ ስቴትስ የማሸማገል ሚናን ተወጥተዋል። አድማጮቻችን፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንዲሆንላችሁ ጋብዛለሁ። መልካም ምሽት። ቅዳሜ ጥር 17 2017 ዓ ም ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና ነበር የተከታተላችሁት። አሁን ወደ ቀዳሚው የዕለቱ ዘገባ አልወሰዳችሁ። በዩናይት ስቴትሷ ሁለተኛ ትልቅ ከተማ ሎስ አንጀለስ አካባቢ በቅርቡ የተቀሰቀሰው ሰደድ እሳት እስካሁን ቢያንስ የ27 ሰዎችን ህይወት ማጥፋቱ ተዘግቧል። አስራ አምስት ሺህ የሚደርሱ ቤቶችን አውድሟል። አንዳንድ መንደሮችንም ጨርሶ ጨርሶ አመድ ያደረገው ሰደድ እሳት በአጠቃላይ ውድመቱ የከሰተው ሁኔታ እጅግ አስደንጋጭ ነው። ቀደም ሲል ሄረኬን ካትሪና ካደረሰው አደጋም በመብለጥ በዩናይት ስቴትስ ታሪክ እጅግ ከባድ የተፈጥሮ አደጋ ሆኖም ተመዝግቧል። ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው በአልታዲናና በፓሲፊክ ፓሊሴድስ ተገኝቶ ያቀናበረውን ዘገባ እንደሚከተለው ያቀርበዋል። በደቡብ ካሊፎርኒያ ግዛት በምትገኘው ሎስ አንጀለስ ከተማና አካባቢዋ ካለፉት ሁለት ሳምንታት በፊት የተቀሰቀሰው የኢቶንና የፓሲፊክ ፓሊሴድስ አደገኛ ሰደድ እሳት ሳቢያ ቢያንስ 27 ሰዎች ሕይወታቸውን ሲያጡ ከ15 ሺህ በላይ ሕንፃዎችና የመኖሪያ ቤቶች በእሳት ተለብለበው ወድሟል። በርካታ ነዋሪዎችንም ቤት አልባ አድርጓል። አሁንም የሰደድ እሳቱ በተወሰኑ ቦታዎች በደረቅ አየርና በሳንታ አና በተሰኘው አደገኛ ነፋስ በመታገዝ ወደ ሌሎች ስፍራዎች በመዛመት ላይ ይገኛል። የሎስ አንጀለስ የእሳት መከላከያ ባለሙያዎችም ሊከሰት የሚችል ከባድ የእሳት አደጋ ለመከላከል በተጠንቀቅ ላይ መሆናቸውንም ባለስልጣናቱ አስታውቋል። ኢቶን እሳት የሚል ስያሜ የተሰጠውና ከሎስ አንጀለስ ከተማ በስተ ምስራቅ በኩል የሚገኘው እንዲሁም የአስራ ስድስት ሰዎችን ህይወት የቀጠፈው የአልታዲና አካባቢ ተዘዋውረን እንደተመለከት ነው ከሆነ የመኖሪያ ቤቶች፣ የገበያ መደብሮችና ህንፃዎች ሙሉ ለሙሉ ወደ አመድነት ተቀይሯል። አቶ በለጠ ወልድ ዮሐንስ ይባላሉ። ከአልታዲና በቅርብ ርቀት የሚገኘው ፓሳዲና በተባለው አካባቢ ለ31 ዓመታት ያህል ነዋሪ እንደሆኑ ይናገራሉ። በአካባቢያቸው ያሉ ቤቶች ሲቃጠሉ የእርሳቸውና የወንድማቸው መኖሪያ ቤት ከቃጠሎ ተርፏል። አቶ በለጠ ወልድ ዮሐንስ የሀይነቱ አስከፊ የስደድ እሳት ውድመት የተፈጥሮ ጉልበትን ማንም ሰው መመለስ እንደማይችል ያየሁበት ክስተት ነው ይላሉ። እዚህ አካባቢ ሰላሳ አንድ ዓመት ቆይቻል እና እኔ ይህን እሳት የረዳሁት ቤቴ ቁጭ ብዬ አውሎ ንፋሱን ለመሸሽ ቤት ውስጥ ቁጭ ብዬ ዜና ነበር ማየው። በኋላ ልጅ ደውሎ ለእናቱ እንዴ ከቤቱ ኋላ እኮ ተራራው ላይ እሳት መጋየት ጀምሯል አለ። እሷ ውጣ እናስትዬ አለች። በፊት በርሶ ወጣ፣ ምንም ነገር የለም። ከኋላ ሲሄድ ተራራው እሳት ለብሶ ወደዚህ እየዘመተ ነው። በኋላ ግን ጭስ መጨሱ ደግሞ እየደረሰ ነው ውጡ ከመባሉ በፊት ጭሱ ስላስቸገረ ቤቱን ለቅቄ ወጣሁኝ። እኔ እና ኢቫኪዌሽን ድንበሩ ካለበት አልፌ ተቀመጥኩኝ። እዛ ለሶስት ቀን ያህል መጠለያ ነበር ዘመድ ቤት ነው ያለሁት። እሳቱን ያየሁት ወደ አስር ሰዓት ተኩል አስራ አንድ ሰዓት ላይ ይሆናል እንግዲህ በዛ ሰዓት ደግሞ ጨልሟል እና በደንብ ይታያል። እሳቱ ያስፈራል። እና ጭሱ ሲደርስ በቃ ጎረቤቶቼም ነበሩ እና እንዴት ነው እኛ መልቀቃችን ነው ጭሱን አልቻልነውም ብለውኝ እነሱ ሲወጡ እኔም ራሴ ጠቅልዬ እቃዬን ለሶስት ቀን ያህል ውጭ ሂጄ ቆይቻለሁ። አሁን የምንገኘው እዚህ የጎረቤት ቤት ይኸው እንደ አመድ ሆነዋል። እና የእርሶ ቤት ተርፈዋል ተርፏል። የወንድምን ቤት ፊትለፊት ተርፏል እና ምንም ነገር አልሆነም። በዛ በኩል እንደውም ያለው ቤት አልተነካም። በዚህ በኩል ያሉት ደግሞ በመደዳ ነፋሱ ነው እሳቱን ይዞ ነው። ነፋሱ 160 ኪሎ ሜትር ነው የሚሄደው በሰዓት። ይህን ነው ሪፖርት የተደረገው። ያልተሸከመው ፍም፣ ያልተሸከመው የዛፍ ቁርጥራጭ፣ ቅጠል በየቦታው ጠብ ጠብ እያደረገ ነበር የሚሄደው ና ይሄው አንዳንዱ ነዶ እናየዋለን። አንዳንዱ ምንም ነገር ሳይሆን ተርፏል። እና እንደዛ አይነት ሁኔታ ነበረ። መልካም እንደው እሳቱን ለማጥፋት እንደው የእሳት አደጋ አጥፊዎች ያደረጉት ርብር ዋና ስራ የነበረው መጀመሪያ ላይ ይህንን ህዝብ እዚያ ያለውን ኢቫኪዌት ማድረግ ማለት ነው ውጡ ከዚህ ልቀቁ በትእዛዝ ላለቀቁት ደግሞ ፖሊስ እየመጣ እንኳክቷል እኔ የነበርኩ ጊዜ ጭሱ ነው ያባረረኝ በኋላ ግን ፖሊሶች መጥተው እያንኳኩ እንዳባረሩ ጎረቤት ይነግሮኛል እና ይሄ ነበር የመጀመሪያው ትልቅ ነገር ነፍስህን አድን ነው እሳቱ የሚመለስ አይነት አልመሰለም። ይኸው እንደምናየው አንዳንዱን ጎድቶ ሄዷል፣ አንዳንዱን ሳይነካ ሄዷል። ይህን አካባቢ ለሠላሳ አንድ ዓመት ነው እንግዲህ የሚያቆጥ በዚህ መልኩ እንደዚህ ንብረት ወድሞ ሲያዩ የተሰማሁት ስሜት ምንድን በስበስ አምን ያልኩት ምክንያቱም እንዴ የፍጥነው ሪኬን እናያለን ቴሌቪዥን ላይ እንዲ እንዲ እናያለን፣ ግን የፍጥረት ጉልበት ኃይል ማንም ሰው መመለስ እንደማይችል እና ይሄ ብዙ ጊዜ የሚነግሩና አየር ጠባይ እየተቀየረ ነው ልብ አድርገው የሚለው አንዱ ወንድ ሜን እንደሱ ስነግረው አይደለም አለ፣ ይሄ አዲሱ ኖርማል ነው አለ። ከአሁን ወዲያ ሌላ ነገር እናያለን ብለ እዚች አለም ላይ አልጠብቅ። ከዚህ እየባሰ ነው እንጂ የሚሄደው እየተሻለ አይሄድም ብሎ ነገረኝ እና በጣም ያስደነግጣል። በጣም በተለይ የሚኖሩበት አካባቢ በተራራ የተከበበ ነው እንደምናየው ደረቃማ ቦታ ነው እና ይሄ ለመኖር ትንሽ አስኪ ነው ለወደፊቱ ብለው ያስባሉ። እንደው ከምኑ ሸሽተ የለ መሄድ እንዴ እሳት እኮ ነው ይሄ መቶ ስልሳ ኪሎ ሜትር በሰዓት። ከዚህ እኮ እውቅያኖሱ ጋ ትደርሳል ከአሁን ካለንበት እና ልትሸሽ አትችልም። ንፋሱን ግን እሳት ከያዘ ደግሞ ምላሱን እየሰደደ ነው የሚመጣው። ወላፈኑ በጣም አስቸጋሪ ነው፣ የሚሸሽ ነገር አይደለም። አንድ ከተማ ብቻ ሳይሆን አራት አምስት ከተማዎች እሳት ተያይዘው እየጋዩ ነበር። ለለለቅፈው ሰባት ስምንት ቀን እና ይሄ የሚሸሽ አይደለም የፍጥረት ጉልበት ግን ለመጀመሪያ ጊዜ በሕይወቴ እንዲህ አይነት ያየሁት የመጀመሪያ ጊዜ ነው። ሀይለኛ ሀይለኛ ሀይለኛ ሀይለኛ ነው። እንግዲህ መኖሮትን የሚያውቁ እዚህ አካባቢ ወዳጅ ዘመድ ያደረገው ጥሪ፣ ከዛ በኋላማ ስልክ ላይ ነው ሰው ሁሉ እንዴት ነው ተረፍክሎ ወይ ሳምንቱ ሙሉ የሚመጣ ነው በየሰዓቱ ከሀገር ቤት ጭምር እንዴት ናችሁ የሚል ነው የሚመጣው። ና ተርፈናልኛ እንግዲህ እንደምታየው ደግሞ ጎረቤት ዚህ የተረፈ ነገር የለ እና በጣም የሚያስደነግጥ ሁኔታ ነበር። ሰው ሁሉ ሀሳብ ይዞት ነበር። ከአውሮፓ፣ ከኢትዮጵያ፣ ከአሜሪካ ይደውሉ ነበረ እና እንዴት ናችሁ ተረፋችሁ ወይም ማይል ጓደኞች፣ ዘመዶች ይህ ነው እና እንደውም በትውውቅ በስራ የምንተዋወቅ ሁሉ እየደወሉ ቼክ ያደረጉ ነበር እና በጣም ኮንሰርን ነበረ ኮሚኒቲው። ያሳዝን ነበር። የእውነት ይሄ የእሳቱን ኃይል ነው የሚያሳየው። እንዲህ እንዲያነት ትልልቅ ብረቶች አቅልጦ ቁጭ አድርጓል። የቀረው በድንጋይ የተሰራው ጭስ መውጫ ነው አለቅ። እንግዲህ ይሄ ሊሆን የሚችለው እኮ ሳሎን ነው አደለ? ሳሎን። በትክክል በትክክል። ይሄ ፊት ለፊት የቤቱ መግቢያ ነው እዚህ ነው ያለው። እና የተቀረው ደግሞ የጎበጠ እና የቀለጠ ብረት ነው የምታየው። የተቀረው አመድ ነው። አመድ አመድ አመድ ድረስ አውርዶታል እንደምታየው የተረፈ ነገር የለ እንዴ። ፕሮባብሊ ሀያ ሰላሳ አርባ ሴንቲሜትር አይሆንም እንዲ እንትኑ የአመዱ ክምር ከባድ ነገር። በድጋሚ ክቡራንና ክቡራት፣ ውድ ተመልካቾቻችን አሁን የሚገኘው በዚሁ በፓሳዲና አካባቢ ውስጥ እንደምትመለከቱት የቤቱ ቁሳቁስ በጠቅላላ ወደ አመድነት ተቀይሯል። በመቀጠልም ጉዞአችን ያደረግነው 82 በመቶ የነዋሪዎችን ንብረት ያወደመው እና በአሜሪካ በጣም ውድ የሆኑ የሆሊውድ የፊልም አክተሮችና ባለሀብቶች ቅንጡ መኖሪያ ስፍራ ወደ ነበረው ነው። ገና ወደ ውስጥ ዘልቀን እንደገባን የውቅያኖስ ዳርቻን ተንተርሰው ይታዩ የነበሩት ቅንጡ የመኖሪያ ቤቶች፣ የንግድ መደብሮች፣ ሬስቶራንቶች፣ የትምህርት ቤት ተቋማቶች አሁን የሉም። ሙሉ ለሙሉ ወደ አመድነት ተቀይሯል። በሎስ አንጀለስ ረጅም ርቀት የሚሸፍነው ሰንሴት ብሉቨርድ ታዋቂ አውሮ ጎዳና ለም የሚገኙ ህንፃዎች ሙሉ ለሙሉ ወድሟል። አካባቢው ከብሔራዊ የጥበቃ ዘብ እና ከፖሊሶች በስተቀር ጸጥ ረጭ ብሏል። ወይዘሮ ተዋበች ፈረደ በላይ እሳቱ ከተነሳበት በፓሲፊክ ፓሊሴድስ ውስጥ የሚገኝ ፓሊሴድስ የወይን መሸጫ መደብር ብቸኛዋ ኢትዮጵያዊት የንግድ ቤት ባለቤት ሲሆኑ በአቅራቢያቸው የሚገኘው የንግድ መደብሮችና ቤቶች ሲወድሙ የእርሳቸው ግን መትረፉ የተደበላለቀ ስሜት እንደፈጠረባቸው ይናገራሉ። ለስምንት ዓመታት አውቆ የነበረው አካባቢ፣ የደንበኞችን መኖሪያ ስፍራ በዚህ መልኩ ወድሞ ማየቱ እጅጉን አዝኛለሁ ብሏል። ስሜቱ የእግዚአብሔርን ስራ የታየበት ነው። በዛ ደስተኛ ነኝ። መብራን አግዘኝ፣ ይህን በማየት ትልቅ ነገር ነው። ግን ስሜቱ የተደበላለቀ ነው። ው ካስተመሮችን ኦልሞስት በሚባል ደረጃ አጥቻቸዋለሁ። ብዙ ነገር አጠነዋንና ያ ስሜት ትንሽ ከበድ ይላል። የእኔ ስቶር ደግሞ በመትረፉ አንተም እንደምታውቀው ከባድ ነው። እዚህ ሰፈር ብዙ ነገር ወድሟል። እሱ ደግሞ እግዚአብሔር የተመሰገነ ይሁን ተርፎልኛል። በሱ ደስተኛል። መጀመሪያ እሳቱ ሲነሳ ከዚህ በቅርብ ርቀት እንደሆነ አውቃለሁ። ከየት አካባቢ ነው መጀመሪያ እሳቱ ሲነሳ፣ የተነበራችሁ፣ ምን አይነት እርምጃ ወሰዳችሁ? እስኪ ታሪኩን ይንገሩኝ። እሳቱ ቤታ በኩል አቅጣጫ ነው የተነሳው። ከተነሳስ በኋላ ምን አደረጋችሁ? መጀመሪያ እንደ ማንኛውም ሰው ሱቁን ከፍቼ ነበረ። ለትንሽ ሰዓት ቆይቻለሁ። ግን ሰዓቱ ከተነሳ በኋላ ው ከዚያ አካባቢ ነበር የተነሳው። ጭሱን በዛ በርቀት ነበር የምናየው። ግን የምታያቸውን ፓልም ትሪዎች የተቃጠሉትን እየተቃጠለ እዚ አካባቢ ደረሰ። ከባድ ነበር። ግን አንዳንድ ነገር ዶክሜንት ማውጣት ስለነበረብን ተመልሰን ስንመጣ ደግሞ እጅግ እጅግ እኛ ከመጠበቅ ነው በላይ ከባድ ነበር። ለመውጣትም የፈጀብን ሰዓትም ረጅም ነበር። ዛጋ ቸርችም አለ። ትምህርት ቤት ደግሞ ዛጋ ልክ የምታየዋለ ዛጋ ትምህርት ቤት ነው። ሰከንድ ሁለተኛ ደረጃ ትምህርት ቤት እነሱ ተማሪዎች ለመውጣት የፈጀባቸው ሰዓትና ሲረበሹ ያየ ነው እጅግ ከባድ ነበር። በተለይ ይሄ አካባቢ ከመቃጠል በፊትና ከተቃጠለ በኋላ እንደው እየነዳችሁ አሁን ዛሬ ነው ስቆቱን ያዩት። እና ስትመጡ አካባቢ ምን ታዘባችሁ? ምን አያችሁ? ቀድሞ የነበረው ገጽታ ምን ነበር? አሁን ምን አያችሁ እስኪ ይሄ አካባቢ ይኸው ቢች ዳርም በመሆኑ ብዙ ቱሪስቶች ይበዙበት ነበር። ሀይክ ሚያረግ ብዙ ሰው ነበር እዚያ አካባቢ ብዙ ቦታ የሚታዩም ስላሉ ብዙ ሰው ነበር የሚመጣበት። ዛሬ ግን ይኸው በፖሊስ ነበር ታጅበንም የገባ ነው። እጅግ እኔ ከምጠብቀው በላይ ካየውት ከቲቪውም በላይ አስደንጋጭ ነበር። ብዙ ቤቶች ተቃጥለዋል። ብዙ የስራ ቦታዎችም ሙሉ በሙሉ ተቃጥለዋል በማለት ደረጃ ነው ያየሁትኝ እኔ እንደዚህ ጠብቀኛም ብዬም አልገመትኩም ነበር። ልክ ስንገባ ጭራሽ ፓርኪንግ ላቱም አልተነካም። ምንም ነገር የሆነው ነገር የለም። እንግዲህ እግዚአብሔርን ስራ ነው ያየንበት ማለት ነው። እንደው ከዚህ አካባቢ ጋር ያሉት፣ ከከስተመሩ ጋር፣ ከደንበኞት ጋር ጋር ያሉት ግንኙነት ምን ይመስላል? እስኪ እንደ ኮሚኒቲው እዚህ አካባቢ መጀመሪያ አካባቢ ትንሽ ለአንድ አመት ለሁለት አመት እስክለምደው ድረስ ክብደት ነበረው። ከዛ በኋላ ግን በቃ እንደ ፋሚሊ ነበርነ። ይመጣሉ፣ የሚገርምት ክሬዲት ካርዳቸውን ሳይቀር ማለት ነው አስቀምጠውልኝ ይሄዳሉ። እኔ የምፈልገውን አንዳንድ ነገር ይነግሩኛል፣ መርጨላቸው መጠው ገዝተው ነበር የሚሄዱትና እምነታቸው በጣም ከባድ ነበር። ደስ ሲል ነበር። እንደገና አብሮ መስራትን አብሮ መተባበርን ያሳዩን ነው ብዙ ብዙ ነገር በቃ ለእኔ ሁሌም በዚህ ስለምሰራ የሚደረገውን ነገር አያለው ማለት አንድ ቀን ወይ ምናምን አይደለም። ስድስት ቀን በላይ አንዳንዴ ስድስት ቀን ሰባት ቀንም ስለምሰራ ሁሌም አየዋለሁ። እና ብዙ ትብብር ነበረው። ግን ያ ነገር አሁን እንግዲህ ለጊዜው እንደምታየው ጸጥ ያለ አካባቢ ሆኗል ማለት ነው። እዚያ አካባቢ እንግዲህ የአበሻ መደብር የለም፣ የእርሶት ብቻ ነው። በአበሻ ባለቤትነት የሚመራው ሱቁ እንደው ምን ይሰማታል? እስኪ በዚህ በኩል የትም ቦታ ብትሄድም አንተ ጠንክረህ ከሰራህና እወጣዋለህ ብለህ ካሰብ እንደምታደርገው እምነቴ ነው። ማንም ሰው እንደሚያደርገው እምነቴ ነው። እኔ ብቻ አይደለሁ። ማንም ኢትዮጵያዊ ጎበዝ ነው፣ ጠንካራ ነው፣ እንደሚያደርጉት ጥርጥር የለኝም። ምክንያቱም ሰፈሩ መጀመሪያ አካባቢ አዲስ ስቶን እንደነገርኩ ከበድ ይላል። ከቆየ በኋላ ካየው በኋላ ግን ምንም በቃ ሰፈሩን እየለመድከው ስለምትመጣ አንተ ብቻ እንዳለም አይሰማም። ከሰዎች ጋር በደንብ ትግባባለ ምን ትላለ። ስለዚህ ለኔ መጀመሪያ አካባቢ ነው እንጂ አሁን ምንም ለኔ አበሻ እንዳለ ነው የሚሰማኝ ማለት ነው እዚህ አካባቢ። ከጀርባ ሙላ እሳት ተነስቶ ነበር። የእርሶ ሱቅ ነው እንግዲህ ይሄ በጠቅላላ ያሉት የንግድ መደብሮች የታረቁት። ከጀርባ የነበረውን እሳት አይታችሁታል? እንዴት እንደነበረ መጀመሪያ ሱቁ ሲያዝ አልነበር አላየ ነውም ነበረ እዛ አካባቢ ነበረ። ላይክ የደረሰብን የተቃጠለኛ የወጣ ነው ማለት ነው። ሱቁ ሳያዝ ነው የወጣ ነው ግን ቀርቦ ነበረ ጭሱ፣ እሳቱ በጣም ሙቀት ነበረው። ፓልም ትሬዎች እንዳልሁ እንዳልኩ በጣም ይቃጠሉ ነበረ ይው እንደሚደርስበትና እንደ በቃ እያሰብነ ነው የወጣ ነው ነገር ግን የእግዚአብሔርን ስራ እኔ ደግሞ እየጠበቅኩ ነበረ። እግዚአብሔር ሁኔትሳ ነዋል ሊተርፍ ይችላል የሚነበር ነገር ነበረኝ። እግዚአብሔር የተመሰገነውን ው ተርፎ አግኝተነዋል ማለት ነው። ደግሞ ከጀርባው ተራራዎቹ ላይ ያሉ ቤቶች አሉ እነሱ በጠቅላላ ወድመዋል። አዎ አሁን እንደተነገረ ከሆነ የኔም ካስተመር ነበሩ። በጣም ነው የሚያሳዝነው። ው ተቃጥሎባቸዋል። እንዲሁም አንዳንዴ ከዛ ሁነን እናያቸው ነበር ቤቶችን ማለት ነው። እኛ እዚህ ሁነን እነሱ ከላይ ሆነው እኛ ያዩናን እኛ ደግሞ ከታች ሁነን እናያቸው ነበር። እሱም ተቃጥሏል። እጅግ የሚያሳዝን ነው። ይኸው እንደምታየው፣ አይ ዛፍ የሚባል ነገር አንድ እንኳን ሳይተርፍ ተቃጥሏል። ለአሜሪካ ድምፅ ዳንኤላ አርጋው ነኝ ከፓሊሴድ ካሊፎርኒያ። ዳንኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን፣ ወደ ተከታዩ ቅንብር ነው መወስዳችሁ። ወዲህ ወደ ዋሽንግተን ዲሲ ይመልሰናል። እንደ አውሮፓውያን የዘመን አቆጣጠር በ2022 በዋይት ሃውስ ይፋ የተደረገ መረጃ እንደሚያመለክተው ዩናይትድ ስቴትስ በአፍሪካ 115 ቢሊዮን ዶላር ለጸረ ኤች አይ ቪ ፕሮግራሞች ድጋፍ ሁለት ቢሊዮን ዶላር ደግሞ ለቤተሰብ ምጣኔና ለስነ ተዋልዶ ጤና አገልግሎት አቅርቦቶች እንዲሁም ለእናቶችና ጨቅላ ሕጻናት ጤና ድጋፍ አድርጋለች። አዲሱ የፕሬዝዳንት ዶናልድ ትራምፕ አስተዳደር ዩናይት ስቴትስ በዓለም አቀፍ ደረጃ ለጽንስ ማቋረጥና ለስነ ተዋልዶ ጤና አገልግሎቶች የምታደርጋቸውን ድጋፎች እንዳያስተጓጉል ያሳደረውን ስጋትን ተርሳ ኤደን ገረመው ባለሙያዎችን አነጋግራ ያሰናዳችውን ይዛ ቀርባለች። በትግራይ ክልል ማይጨው ከተማ ነዋሪ የሆኑት የአራት ልጆች እናት ወይዘሮ አልጋነሽ ህሸ ከሶስት ዓመት በፊት በክልሉ በነበረው ጦርነት ምክንያት ተከስቶ የነበረው የወሊድ መቆጣጠሪያ አቅርቦት መቋረጥ ላልታሰበ ወጪ ደርጓቸው እንደነበር ይናገራሉ። በደግ ፋርማሲ ያሉ እዛ እየሄድን ነው የምንጠቀሙ የነበረ ለአንድ መቶ ሞሳንታን እንሰብላለን። አሁን ሰላፍ ሰላም ከሆነ ወዲያ ግን በነጻ ነው የምንጠቀመው። በትግራይ ክልል በተቀሰቀሰው እና በኋላም ወደ ሰሜን ኢትዮጵያ በተስፋፋው ጦርነት ምክንያት የወሊድ መቆጣጠሪያ አቅርቦት የተስተጓጎለ ቢሆንም ወይዘሮ አልጋነሽን ጨምሮ አብዛኛው አፍሪካውያን ሴቶች ነፃ የስነ ተዋልዶ አገልግሎትን የሚያገኙት ዩናይትድ ስቴትስ እና አጋሮቿ በሚያደርጉት ዓለም አቀፍ ልገሳ ነው። በሌላ በኩል ትላንት ሰኞ የፕሬዝዳንትነት ስልጣናቸውን የተረከቡት አርባ ሰባተኛው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በሀገር ውስጥ ሮቪና ዌት ተብሎ በሚጠራ የጽንስ ማቋረጥ መብት ጋር ተያይዞ ያላቸው አቋም የጽንስ ማቋረጥ አገልግሎት የሚሰጡ ዓለም አቀፍ አጋሮቻቸውን ለስጋት ዳርጓቸዋል። ፕሬዝዳንቱ ስልጣን በያዙበት እለት ሀገራቸው ከዓለም የጤና ድርጅት ጋር ያላትን ግንኙነት ማቋረጧ ዩናይትድ ስቴትስ ከስነ ተዋልዶ ጤና ጋር የሚኖራት አቋምም ጥያቄ ውስጥ እንደሚገባ ባለሙያዎች ይገል በኢትዮጵያ የማሪስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ በቀደመው የትራምፕ አስተዳደር የጽንስ መቋረጥና የስነተ ዋልዶ ጤና ላይ የነበረውን ድጋፍ ለማቋረጥ እርምጃ በተወሰደበት ወቅት ያስከተለውን ተግዳሮት እንዲያስታውሳሉ። እንግዲህ በዛን ወቅት የተፈጠሩ ነገሮችን በሶስት ነገሮች ማየት እንቻለን። ኢሚዲየት ደግሞ ወዲያውኑ የትራምፕ አድሚኒስትሬሽን ውድማ ሳድር ወደ ስልጣን ከመጣ በኋላ የጋግሮልን ሪኢንስቴት ካደረገ በኋላ ኢሚዲ በምናያበት ሰዓት ዛ በስነተዋሉና በቤተሰብ ቀራግብ ላይ የሚሰሩ ተቋማት የአሜሪካን ገንዘብ የአሜሪካን ድጋፍ እንዳያገኙ እገዳ አድርጓል። እና ይህ ገዳ ደግሞ የነዛን ተቋማት አቅም የወሰነ ነው። ያ ገንዘብ ቢለቀቅ ኖሮ እነዚህ ተቋማት አገልግሎት ሰጥተው ኖሮ ብዙ የስነተዋሉና የቤተሰብ ተደራሽ ወይም አገልግሎት የሚፈልጉ ዜጎችን መድረስ ይቻላል። ስለዚህ ኢሚዲትሊ የድርጅቶችን አቅም የጎዳ እንደሆነ ለማየት ተችሏል። በሁለተኛነት ደረጃ ላልተፈለገ እርግዝና ብዙ እናቶች ተዳርጓል። አገልግሎቱ የለም። አገልግሎቱ ባለመኖሩ ምክንያት ብዙ እናቶች አገልግሎቱ ሳያገኙ የቆሩበት ሁኔታ ስላለ በዛ ምክንያት ላልተፈለገ እርግዝና የተዳረጉ ብዙ አፍሪካ ሴቶች አሉ። እሱንም ምናልባት እንደትና ማሳት ይቻላል። በሦስተኛነት ደረጃ ደግሞ ምናልባት ያን አገልግሎት ባለመኖሩ ምክንያት ላልተፈለገ እርግዝና በመዳረግ ያን ያልተፈለገ እርግዝና ደግሞ ለማቋረጥ በሚደረግ ሂደት ውስጥ ያልተጠበቀ የጽንስ ማቋረጥ በመኖሩ ምክንያት ብዙ እናቶች እንደሞቱ እየሞቱ እንደነበረ ጥናቶች ይጠቁማሉ። ፕሬዚዳንት ዶናልድ ትራምፕ በቀደመው የስልጣን ዘመናቸውና እንዲሁም በቅርቡ ባደረጉት የምረጡኝ ቅስቀሳ ጽንስ ማቋረጥን እንደሚቃወሙ በግልጽ አስቀምጠዋል። ቀድሞ ስልጣን ላይ በነበሩበት ወቅት ጽንስ ማቋረጥን በሕግ መገደባቸውን እንደ ስኬት አንስተውም ሲናገሩት ይሰማሉ። ይሁን እንጂ አሁን ላይ ባላቸው አቋም፣ ግዛቶች በዚህ ጉዳይ ላይ የየራሳቸውን ውሳኔ እንዲያደርጉ እንደሚፈቅዱም አስታውቀዋል። ን 52 ላለፉት 52 ዓመታት ግዛቶች ሮቪ ዌድን ለማስወገድ ሲጥሩ ነበር። ዴሞክራቶች፣ ሪፐብሊካኖች፣ ገለልተኞች፣ ወግ አጥባቂዎች ጭምር። ስለዚህ ለግዛቶቹ መብቱን መልሼ እሰጥቻለሁ። ዩናይትድ ስቴትስ በቀጣይ በዚህ ጉዳይ ላይ ባለም አቀፍ ደረጃ ስለሚኖራት አቋም ፕሬዚዳንት ዶናልድ ትራምፕ ይፋ ባያደርጉም ተንታኞች ግን ሁኔታው አስኪ መሆኑን ይገልጻሉ። ኤልዛቤት ሱሊ በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ ሲሆኑ ላለፉት ስድስት ዓመታት የዩናይትድ ስቴትስ የስነ ተዋልዶ ድጋፍ በኢትዮጵያ እና በዩጋንዳ ላይ ያለውን ተጽዕኖ እና ውጤታማነት እንዲሁም የፍላጎት መጠን አጥንተዋል። ለመጀመሪያ ያክል ግሎባል ጋግ ሩል ምን ማለት እንደሆነ ላስረዳ። ግሎባል ጋግ ሩል ማለት ከሮናልድ ሬጋን አስተዳደር ዘመን አንስቶ በሪፐብሊካን አስተዳደሮች የሚተገበር ሲሆን ከዩናይትድ ስቴትስ በዓለም አቀፍ ደረጃ የጤና ድጋፍ አገልግሎት የሚቀበሉ ተቋማት የጽንስ ማቋረጥ አገልግሎት ድጋፍ እንዳያገኙ የሚከለከል ፖሊሲ ነው። እኔ እንደማስበው ድርጅቶች ከሁለት ሀሳብ ጋር የተጋፈጡ ይመስለኛል። የጽንስ ማቋረጥ አገልግሎት በመስጠትና በአጠቃላይ የአሜሪካንን የገንዘብ ድጋፍ ማጣት፣ የአሜሪካንን ድጋፍ ለማግኘት ይህንን አገልግሎት እንደማይሰጡ መፈረም አለባቸው። ስለዚህ አንዳንድ ጊዜ አገልግሎት መስጠት ያቆማሉ ማለት ነው። ይህ ማለት ከተለያዩ ድርጅቶች ጋር አጋር በመሆንም ጭምር አገልግሎቱን ሊሰጡ አይችሉም። የተመሳሳይ የሲቪል ማህበረሰብ ስብሰባዎችንና ስብሰባዎች ላይም ለውሳኔና ለድርድር አይቀመጡም ማለት ነው። ስለዚህ እንደ አንድ ድርጅት ሁኔታው በተግባራቸው እና በአገልግሎታቸው እንዲሁም በአጋርነታቸው ላይ የሚያመጣው ተጽዕኖ አለ። በሌላ በኩል ደግሞ ለመፈረም ፈቃደኛ ያልሆኑ ድርጅቶች ይህን ፖሊሲ አንፈርም የሚሉና የገንዘብ ድጋፉን ያጣሉ አሊያም የአሜሪካ ገንዘብ ከሚያስተላልፈው ተቋም ጋር የነበራቸው ግንኙነት ይቋረጣል። በኢትዮጵያ የማርስቶፕስ ኢንተርናሽናል ዳይሬክተር ዶክተር አበበ ሽብሩ የስነ ተዋልዶ ጤና ድጋፍ መቋረጥ በፅንስ ማቋረጥ ላይ ብቻ ሲሆን ይህን አገልግሎት በሚሰጡ ተቋማት በሚያደርጓቸው እንደ ኤች አይ ቪ ኤድስ መድኃኒት ተደራሽነት ላይም ጭምር ጫና እንደሚያሳድር ይናገራሉ። ዶክተር አበበ በአሁን ሰዓት ኢትዮጵያ ያለውን ሁኔታ እንዲገልጹታል። እንግዲህ በኢትዮጵያ ደረጃ በምናይበት ሰዓት የስነ ተዋልዶና የቤተሰብ አገልግሎት ተደራሽነት በአንጻራዊነት ፊት ከነበረው አስራ አምስት ዓመት በአሁኑ ሰዓት የተሻለ ሁኔታ ያለበት ሁኔታ ያለው የስነ ተደራሽነትም የቤተሰብ አገልግሎትም ሽፋን ከጊዜ ወደ ጊዜ እየጨመረ ያለበት ሁኔታ ነው ያለው እና ይሁን እንጂ ከፍላጎት አኳያ ገና ብዙ ይቀራል። ብዙ የስነ ተዋልዶ ጤና ፕሮግራም ፍላጎት በከፍተኛ ሁኔታ እየጨመረበት ሁኔታ ነው ያለው። በተለይ እንግዲህ ቅድም ዳልኩት የስነ ተዋልዶ ጤና ፕሮግራም ከእናቶች ጤና ባሻገር ማህበራዊ እና ኢኮኖሚ እድገት የሚያ ያበረክቱ አጽዋቶ ከፍተኛ ነው። ከዛ አኳያ በምታይበት ሰዓት ከጤናው ባሻገር ለልማት ማሳለጫ ለኢኮኖሚ እድገትም የቤተሰብ አገልግሎት ተደራሽ ስለሆነ በአንድ ብሔላ መንገድ ተፈላጊነቱ እየጨመረ የመጣበት ሁኔታ፣ ፍላጎቱ እየጨመረ የመጣበት ሁኔታ፣ ነገር ግን ፍላጎቱና አጠቃላይ አቅርቦት በሚታይበት ሰዓት ክፍተቶች እንዳሉ ነው ያለውና የስነ ተዋልዶ ጤና ፕሮግራም የቤተሰብ አገልግሎት የስነ ህዝብ እድገትንና የኢኮኖሚ እድገትን ተጣጥሞ እንዲሄድ ሊያግዝ የሚችል መሰረታዊ። በገርማቸር ተቋም ከፍተኛ የስነ ተዋልዶ ጤና ሳይንስ ተመራማሪ የሆኑት ኤልዛቤት ሱሊ በዓለም ዙሪያ ያሉ የዩናይትድ ስቴትስን ድጋፍ የሚቀበሉ ሀገራትና የጤና ሚኒስትሮች በትራምፕ አስተዳደር ሊከሰስ ለሚችለው የስነተዋልዶ ጤና ድጋፍ መስተጓጎል እንዲዘጋጁ መክረዋል። የዩናይትድ ስቴትስን የገንዘብ ድጋፍ ለማግኘት ሲሉ ፖሊሲውን መፈረም የሚያስፈልጓቸው ድርጅቶች ሊገነዘቧቸው ከሚያስፈልጉ ነገሮች ንዱ መተባበር ማለት ምን ማለት እንደሆነ ነው። ይህ ማለት ከተገቢውና ከሕጉ በላይ ተገዢ እንዳልሆኑ ማረጋገጥ ያስፈልጋል። አንዳንድ ቦታዎች ተቋማት ፖሊሲውን ሲተገብሩ ዓለም አቀፍ ሕጎችና የግሎባል ጋግ ሕግ ያልተገደቡ እንቅስቃሴዎችን ሲገድቡ ተመልክተናል። እናም ሰዎች መረጃው መረጃውና እውቀታቸው እንዲኖራቸው በማድረግ የስነ ተዋልዶ መብቶችን ለማስከበር በሚችሉት መጠን እንዲንቀሳቀሱ ማድረግ ተገቢ ይመስለኛል። ነገር ግን የበጀት መቀነስ ነገር ሲመጣ እንዲሁም ተግዳሮቶችን አስቀድሞ የመቅረፍ ነገር ሲነሳ በተለይም ዝቅተኛና መካከለኛ ገቢ ያላቸው ሀገራት የሀገር ውስጥ ሀብታቸውን ለስነ ተዋልዶ ጤናን ለመጠበቅና በመብቶች ላይ ተጽዕኖ ለማሳረፍ ለመዋል መዘጋጀት አለባቸው። በተጨማሪም ለጋሽ ተቋማት እና ሀገራትን ማብዛት እንዲሁም አማራጮችን መፈለግ ይኖርባቸዋል። ዳይሬክተር ዶክተር አበበ ሽብሩ ለአሜሪካ ድምፅ ገልጸዋል። በዩናይትድ ስቴትስ ብሔራዊ ቤተ መዛግብት የሚታተመው ዓለም አቀፍ የጤና መጽሄት በአፍሪካ እድሜያቸው በወሊድ እድሜ ክልል ውስጥ ያሉ ሴቶች የወሊድ መከላከያና የጤና ድጋፍ ፍላጎት እንዳላቸው አስታውቋል። በተጨማሪም ወሲባዊና የስነ ተዋልዶ መብቶችን በመቃወም የሚታወቁ የዩናይትድ ስቴትስ የክርስቲያን መብት ቡድኖች ከጎርጎሮሲያኑ 2019 አንስቶ በአፍሪካ ያላቸውን ድጋፍና እንቅስቃሴ በከፍተኛ ሁኔታ መጨመራቸውን የጋዜጠኝነትና ማህበራዊ ለውጥ ኢንስቲትዩት አይ ጄ አዲስ የመረዳ ትንተና አመላክቷል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው አመሰግናለሁ። ተከታዩ ደግሞ ጄንዚ መራጮች እና የትራምፕ ፖሊሲዎች ይለናል። ፕሬዚዳንት ዶናልድ ትራምፕ ለሁለተኛ ጊዜ ዩናይትድ ስቴትስን ለማስተዳደር ወደ ስልጣን ከተመለሱ ጥቂት ቀናት ተቆጥረዋል። ወደ ዋይት ሀውስ በተመለሱበት የመጀመሪያ ቀን ታዲያ ካፒታል ዋን ተብሎ ከሚታወቀው ዋሽንግተን ዲሲ ውስጥ ከሚገኝ የስፖርትና መዝናኛ ስፍራ ለደጋፊዎቻቸው ባሰሙ ንግግር የመጨረሻውን ልጃቸውን ባረን ትራምፕን ምክር እና ድጋፍ በመቀበላቸው ከተቀናቃኛቸው በተለየ መልኩ ከ30 በመቶ በላይ የወጣት መራጮችን ድምፅ ማግኘታቸውን ተናግረዋል። ለመሆኑ በተለምዶ ጄንዚ ተብሎ በሚጠራው በዚህ ዕድሜ ክልል የሚገኝ መራጭ ከፖሊሲ አኳያ ምን ይጠይቃል የሚለውን አስመልክቶ ኤደን ገረመው በካሊፎርኒያ ስቴት ዩኒቨርሲቲ የፖለቲካ ሳይንስ መምህሯን ዶክተር ሳባ ተስፋ ዮሐንስን አነጋግራለች። እንግዲህ ፕሬዚዳንት ዶናልድ ትራምፕ ስልጣን ከተረከቡ ጥቂት ቀናት ሆኗቸዋል። በስልጣን በተረከቡበት ቀን ጀምሮ እጅግ ብዙ የስራ ማስፈጸሚያ ሰነዶችን ፈርመዋል። ከነዚህ ውስጥ በከፍተኛ ሁኔታ የወጣቶችን ትኩረት የሚስቡት የትኞቹ ናቸው ትያለሽ? በአንቺ የባለሙያ አይን ፕሬዚደንት ዶናልድ ትራምፕ ደግሞ ለሁለተኛ ጊዜ የአሜሪካ ፕሬዚደንት ሆነው ከተመረጡ በኋላ ያለፈው ጊዜ ያው ሁሉም ተንታኝ በየመንገዱ የራሳቸውን ሐሳብ ሲገልጽ ቆይተዋል። አሁን ደግሞ በሶስት ቀን ውስጥ ጥር ሀያ በኢሮፕያን አቆጣጠር ማለት ነው ስልጣን የተረከቡት ፕሬዚደንት ዶናልድ ትራምፕ አሁን ይኸው በዛሬ ሶስተኛ ቀናቸው ነው። የመጀመሪያው ቀን ስልጣን ከተቀበሉ የምሳ ሰዓት ሳይደርስ ማለት ነው አርባ ሁለት ትዕዛዞችን አስተላልፈዋል ማለት ነው አይ ቲንክ አብዛኛው ወጣቱ ለዶናልድ ትራምፕ የመረጡበት ምክንያት አንደኛ ምክንያቱም ብለው ያኔ ሲመርጡም የጠቀሱት ኢኮኖሚ ነው፣ ራይት አሁንም ኢኮኖሚ ሆኖ እንደሚቀጥል ነው የኔ ግምት ማለት ነው። ለምሳሌ የቲክቶክ ይሄ የማህበራዊ ሚዲያ በቻይና የቻይና ካምፓኒ ነው። የከፍተኛው ፍርድ ቤት የአሜሪካ እንዲቀር ወይ ደግሞ እንዲቋረጥ ብሎ እሁድ ምንድን ነው የፕሬዚደንቱ የሚመጡበት ሰኞ ሆኖ እሁድ ዕለት ነበር የሚቋረጠው ቲክቶክ። ግን ትራምፕ ከመምጣቱ በፊት ኖኖ ይህንን ለሰላሳ ለሶስት ወር ለሶስት ወር ለዘጠና ቀን አራዝመዋለሁ የመከልከሉን በማለታቸው ብዙ ሰው ተደስቷል። ከዚህም ቲክቶክ በመቆየቱ በመሰረት መዘጌቱ ከአስት ደስታቸው ግሩፕ ዋናው ወጣቱ ነው። ከሰላሳ ዓመት በታች የሆኑ አሜሪካ ዜጎች ናቸው ማለት ነው። እና ይሄም ከኢኮኖሚ ጋር እያያዛል ማለት ነው። ምክንያቱም የመረጡትም ኢኮኖሚው የተሻለ ፖሊሲ ይኖረዋል ብለው ስለገመቱ ነው። አሁንም እሱም ደግሞ ቃል እንደገባሁት እኔ የዚህን ሀገር ኢኮኖሚ አሳድጋለሁ አበረታታለው፣ ንግዶችን፣ ቢዝነሶችን እንዲ ስፋፉ አድርጋለሁ የሚለውን ቃል የገባውን እያስፈጸመ እንደሆነ ለማሳየትም ይመስለኛል ይሄ ቲክቶክን ያዘገየው ማለት ነው። እንግዲህ በዕለት ውሳቸው ልክ በነበራቸው የጋዜጣዊ መግለጫ ላይ ሲናገሩ ከሰላሳ ከመቶ በላይ የሚሆነውን የወጣቶች ድምፅ ያገኘው መሪ ነኝ ነው ያሉት። እና በእርግጥ ጠቀስ ጠቀስ አድርገሻቸዋል ለምን ከሰላሳ ከመቶ በላይ ድምፅ ከባይደን ወይም ደግሞ በኋላ ቀጥለው ከመጡት ከካማላ አንጻር ሊያገኙ እንደቻሉ ግን በዋናነት ወጣቱ ወይም ደግሞ ይሄ ጄንዚ የሚባለውን ቡድን ያማከሉ መሪ ናቸው፣ ፖሊሲዎቻቸው ያንን የሚመለከቱ ነገር ናቸው ብለው ትያለሽ? እንደ ባለሙያ። ኖ ኢንፋክት በጣም የሚገርመው ወጣቱ የኢኮኖሚው ጉዳይ እንደ መጀመሪያ ስላስቀመጡት ነው እንጂ የክላይሜት ይሄ ምንድነው የኢንቫይሮንመንት የአየር ንብረት ለውጥ የአየር ንብረት በተመለከተ ወጣቶች በጣም አትኩሮት የሚሰጡት ጉዳይ ነው። ትራምፕ ግን እሱ ተቃራኒ ነው የሚሄደው። ለምሳሌ ካሳለፋቸው ውሳኖች አንዱ የፓሪስ ክላይሜት ወይ ደግሞ የአካባቢ ስምምነት ብላ አሜሪካ የገባችበትን ከዛ ወጣ በመጀመሪያው ቀር ማለት ነው። ይሄ ክሊን ኤነርጂ የሚለው ንጹህ ኃይል የማመንጨት የሚችሉ ምንጮችን የማተኮር ፖሊሲን የነበረው ለምሳሌ የዲሞክራት ፓርቲ ወይ ደግሞ ባይደን እሱ አሁን እሱን ነው ነው ድሪል ቤቢ ድሪል የሚል ማለት ብዙ ኃይል የነዳጅ በዩ የፎሲል እሱ ላይ እንደሚያተኩር ነው የተናገረው። ይሄ አሁን የወጣቱ ጀኔሬሽን እሱ አይደግፉትም ግን አሁንም ከኢኮኖሚ ጋር ሲወዳደር የኢኮኖሚ ነው መጀመሪያ የሚያሰልፉት ማለት ነው። በዛ ምክንያት ነው እንጂ አብዛኞቹ ይሄ አሁን የኢሚግሬሽን ምናምን ብዙ ወጣቱ ቦታ አይሰጠው፣ የኢሚግሬሽን ጉዳይ እዳ አሁን የትምህርት ቤት እዳ፣ ይሄ ትምህርት ቤት ስትሄጂ እዚህ ሀገር እዳ ይኖርሻል ተበድረሽ ምናምን ነው የምትማሪ አይ እና ይህንን የማስቀረት ፍላጎት አላቸው። ባይደን ይሞክር ነበር፣ ስላልተሳካለት ነው እንጂ። ትራምፕ ግን እንደሱ አይነት አተኩሮ ብዙ የለውም። እና እነሱም የሚያተክሩበት ኢኮኖሚ አንደኛ፣ ሁለተኛው ክራይም ወይ ደግሞ ወንጀል ሚል ሶስተኛው ደግሞ ይሄ ያልኩሽ የስቱደንት ዴት የሚባለው ዕዳ የተማሪዎች ትምህርት ቤት ያለሽ የሚከፈለውን ማለት ነው። እሱ ላይ እሱ ብዙ አትኩሮ አይሰጥም። ስለዚህ አይ ቲንክ አሁን እነሱ ለሱ ድምፅ ሲሰጡ አተኩሮ አድርገው የሰጡት ነገር አሁን በስራ ላይ ሲውል ምን ያህል እንደጠበቁት ይሆናል የምናየው ጉዳይ ይሆናል ማለት ነው። አዲስ ስለሆነ ግን እነሱ ወጣቶቹ ከሰላሳ ዓመት በታች ያሉት መጀመሪያ የሚቆጥሩት ቁጠባ ወይ ደግሞ ኢኮኖሚ ነው። እንግዲህ አንቺ መምህርት ነሽ፣ በምታስተምሪበት ተቋም ውስጥ ስደተኛ ተማሪዎች ይኖራሉ በእርግጥ የተማሪዎችን የሚነካ ሕግ እስካሁን ያለ አይመስለኝም። ግን ካለም አንቺ እንደ ባለሙያ ትነግሪናለሽ። የተማሪዎቹ መንፈስና ድባብ ምን ይመስላል? ያለው ሁኔታ እንዴት ነው? አጋጣሚ ሆኖ ትምህርት የጀመረው ገና ትላንት ነው እና ብዙ ምን ያህል አፌክት አድርጓቸዋል ምናምን በቀጥታ ላውቅ ገና አልቻልኩም። ግን እኔ ሎስ አንጀለስ ነው ያለሁት፣ ካሊፎርኒያ ካሊፎርኒያ ደግሞ ብዙ ብዙ ስደተኞች ራፊጂ ሆነው የመጡ ወይ ደግሞ ህጋዊ ወረቀት የሌላቸው ድሪመርስ የሚባሉት ብዙ አሉ። እዛ የኛ ዩኒቨርሲቲ ራሱ ካሊፎርኒያ ሴት ዩኒቨርሲቲ ሎስ አንጅለስ ብዙ ተማሪዎች ድሪመሮች አሉ። ድሪመሮች ማለት ከአንድ ደረጃ ወይ ደግሞ ከማዳም ከመድረሳቸው በፊት ወላጆቻቸው ይዟቸው ወደ አሜሪካ የመጡ ወጣቶች ማለት አሁን አዳልት ሆነው በስራ ላይ በትምህርት ላይ ያሉ ማለት ነው። እና ወረቀታቸው በተለያየ መንገድ እየታደሰ የአንዴ ዲሞክራቲ ባለስልጣን ሲመጣ፣ ወይ ሪፐብሊካን ሲመጣ የተለያየ ውሳኔ እየተሰጠ ነው የሚሄዱ ያሉ ወሳኝ ሆነው ደግሞ መሰረታዊ ለውጥ ውሳኔ ያልተደረገላቸው። ስለዚህ እነሱም አሁን ምን ደረጃ ነው የሚሆነው አላወቅንም። ከለየኛ ዩኒቨርሲቲ ካልስቴት ዩኒቨርሲቲን አብዛኛው ካልስቴት ዩኒቨርሲቲ ብቻ ሳይሆን አብዛኛው የካልስቴት ዩኒቨርሲቲ የሚባሉት የሂስፓኒክ ኢንስቲቱሽን ነው የሚባሉት ሂስፓኒክ ማጆሪቲ ያሏቸው አብዛኛው ደግሞ ሂስፓኒክ ማንነት ያላቸው ሰዎች በቀጥታም በተዘዋዋሪ የወረቀት ደረጃቸው አንዳንዶቹ ወረቀት ያላቸው፣ አንዳንዶቹ ወረቀት የሌላቸው፣ አንዳንዶቹ ዜጎች ሆኑ፣ አንዳንዱ ዜጋ ያልሆኑ ስለሆኑ በቀጥታ ይነካናል ማለት ነው። ካሊፎርኒያ የምንገኝ ኢንስቲትዩሽንስ ተቋሞች። እስቲ ቀጣዩ ጊዜ እንደ ተስፋ መቼም አንድ አስተዳደር መልካምም አሉታዊም ነገሮች ይኖሩታል። ግን ተስፋ በሚሆኑት ነገር ወይም ደግሞ መልካም ናቸው የምንላቸውን ነገሮች አንስተን እንጨርስ። አይንክ ሁሉም ሰው ሁሉም ሰው ወጣቶችን በያቸው ትልልቁም ሰው በተለያየ ዲሞግራፊክ ዘርፍ ያለው ሰው ትራምፕ በኢኮኖሚ የተሻለ ፖሊሲ ይኖረዋል ብሎ የሚል ግምት ነው ያለው። ስለዚህ እኔም በሱ ፖሊሲ በኢኮኖሚ ፖሊሲ በሚያወጣው ድል እንዲጎናጸፍ ፍላጎቴ ነው ማለት ነው ለሁላችን ስለሚጠቅመን። ግን አሁን የሚለው የሚፎክረው ይሄ ታሪፍ የሚለው ካናዳ ላይ ሜክሲኮ ላይ ቻይና ላይ ኢኮኖሚስቶቹ እኔ ኢኮኖሚስት አይደለሁም፣ ግን ኢኮኖሚስቶቹ ፍርሃት አላቸው ማለት ነው። ሌላው ይሄ ቤት የቤት ዋጋ ንረት ይቀንሳል፣ ብዙ ቤቶች ይሰራሉ የሚለው እሱም እናየዋለን፣ የምናየው ጉዳይ ነው አሉ እሺ። ዶክተር ሰባ ከአሜሪካ ድምፅ ጋር ላደረግሹ ቆይታ ለባለሙያዊ አስተያየትሽ በጣም አመሰግናለሁ። እኔም አመሰግናለሁ። ሄደን ኤደን፣ በድጋሚ ለዚህም ዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን አሁን ደግሞ ወደ ኢትዮጵያ የሚመልሰን ዘገባ ነው ተከታዩ። በ2016 ዓ ም የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 684205 ተማሪዎች ያለፉት 5.4 በመቶ መሆናቸውን የትምህርት ሚኒስቴር በጊዜው ማስታወቁ ይታወሳል። በሶማሌ ክልል ጅጅጋ ጅጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ታዲያ ያስፈተናቸውን ሰላሳ አምስት ተማሪዎች በሙሉ ለማሳለፍ በመብቃት ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎችን እንደምን ለዚህ ስኬት ሊያበቃ እንደቻለ ስመኝሽ የቆየ የትምህርት ቤቱ መስራች አቶ ክፍለ ገብርኤል ወለትንሳይን እንዲሁም መምህራንና ተማሪዎችን አነጋግራ ያሰናዳችሁን ቀጥሎ እንሰማለን። ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ተኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከሰባ በመቶ በላይ የሚሆኑት ደግሞ ከአምስት መቶ በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው። አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በአስራ አንደኛ ክፍል ፈተና አብረው ስናጠና ስሙ የዋን ተማሪዎች ስለነበን አብዛኛው ተማሪዎች አሁን ከሰላሳ አምስቱ ሁሉም እንታወቃለን ጓደኞችን ነው እና ሁሉም አብረን ማለፋችን በጣም ደስ ብሎናል። ሳሊም እንደሚለው ደስፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል። አሁን ለምሳሌ ሌሎች ትምህርት ቤቶች የአስራውተኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቃቸው የሚለቀቋሉ፣ እነዚህ ሰኔ ምናም ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ሙድ የፈተናው የውጤቱ የፈተና አለ እና በራሳቸውም እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድጎናል ብዬ አስባለሁ። ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሣኤ ይገልጻሉ። የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች ሶስት ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተትን እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይህንን ትምህርት ቤት የከፈት ነው። በሟለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓ.ም ለመጀመሪያ ጊዜ የስምንተኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር። የስምንተኛ ክፍል ውጤቶቻችን እስካሁን ድረስ እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 206 እንኳን ያስፈተናቸው 3473 ተማሪዎች በሶማሌ ክልል ተፈትነዋል። ስምንተኛ ክፍል ከ3473 ተማሪዎች ቶፕቴን አስሩ ትልቅ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለአስራ ሁለተኛ ክፍል ያስፈተን ነው ለዘጠነኛ ጊዜ ነው። በዘጠኙ ጊዜ የፈተና ጊዜ ዘጠኙ ባቾች ይገባሉ። ሙሉ ለሙሉ ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርስቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለሶስት አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል። ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቅድ፣ አላማችን ምንድን ነበረ? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ። በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል፣ ሴክተሩ አዋጭ ነው፣ አትራፊ ነው ምናምን ብለን ስላልገባንበት እምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ የሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ልንናገር የማይገባው ልጆች እንዳልሆኑ እና የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎቹን የሚበልጡ ልጆች ማፍራትን ዓላማ አድርገን ነው የምንንቀሳቀሰው። ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው። ትልቅ ቁጥር የምንለው በአሁኑ ዓመት ነው ስልሳ የደረሰው እንጂ በሙሉ ሬሾ በጣም 25፣ 35 ለምሳሌ ዘንድሮ 25 ተማሪዎች ነው የምናስፈትነው በጣም ብዙ እንጠብቃለን። ከ15 ልጆች በላይ ከ500 በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከዘጠነኛ ክፍል ጀምሮ እነዚህ ልጆች ከ30 ሳይበልጡ ነው መጥተው አሁን 25 የደረሱት። ላለፉት 14 ዓመታት በዘስ ፓርክ አካዳሚ ውስጥ ያገለገሉት መምህር እያሱ ብርሃኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል። የትምህርት ስራ የመምህር ብቻ አይደለም፣ ወይም የትምህርት ቤቶች ብቻ አይደለም። የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለን። እኒህ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ ሚሆነው ነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት፣ ስለ ባህሪያቸው፣ ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገልጻ እናደርግላቸዋለን። ወላጆች በፈለጉን ጊዜ ሁሉ ስለ ተማሪው ውጤት ያለው መሻሻል መቀረፍ ያለበት ችግር ካለ የቱጋ ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን። መምህር እያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ። እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል። መሰረት ሰርቷል ለልጆቹ ለምን ልጆች በሕይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መቶም የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው የመምህር ትልቁ ሀብቱ ትልቁ ደስታ የልጆቹ ውጤታማ መሆን ነው። ደስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር እያሱ የየራሳቸው ምላሽ አላቸው። ብዙ ትምህርት ቤቶች ገንዘቡ ላይ ነው ኮንሰር ናቸው ያንን ከፍተኛ ገንዘብ አስከፍለው ለመምህሩ ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አያመጣላቸው አሁን ብዙ አሉ እንደዚህ አይነት ስለዚህ ትምህርት ቤቶች ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው ትምህርት ቤቶች ከገንዘብ ባሻገር ትውልድ ላይ ማሰብ መቻል አላባቸው። ትምህርት ቤቶች ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው። ይሄ የሀገራዊ የትምህርት ስብራት ደግሞ፣ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግባት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍት በሌለበት ውስጥ በሶስት ኮፒ ነው መምህራኑ ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግብአት ምንድን ነው? የትምህርት ግብአቶች ምንድን ነው? በቂ ላብራቶሪ አለ ወይ? በቂ ቤተመጻፍቶች አለን ወይ? ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት? ለማብቃት ደግሞ የሚያስፈልግ ግባት አለ። በቂ የሆነ የላይበራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላብራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ፣ ለትምህርት ግባት የሚያገዙ ነገሮች ሲሟሉ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደታችን የጀመረው ቶፕ ቱ ቦተም ነው። መጀመር የነበረበት ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን። በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት ብዙ ጥረት ይጠይቃል። ደስ ፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት ሶስት ተቋማት ሁለት ሺህ ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮቻችን፣ ተከታዩ የምሽቱ ቅንብር ደግሞ ወጣቶችና በጎ ፈቃደኝነትን ይመለከታል። የበጎ ፈቃደኝነት አገልግሎትን የሚሹ ሰው ሰራሽና ተፈጥሯዊ አደጋዎች በተለያዩ የኢትዮጵያ አካባቢዎች ጎልቶ ይታያሉ ይለናል ኬኔዲ አባተ በተከታዩ ቅንብሩ ወጣቶች ደግሞ በዚህ ረገድ ጉልህ ሚና መጫወት እንደሚችሉ ጠቅሶ፣ ለመሆኑ በበጎ ፍቃድ አገልግሎት የወጣቶች ተሳትፎ እንዴት ይገለጻል ሲል ይጠይቃል። በኢትዮጵያ ቀይ መስቀል ማህበር ስር በአዲስ አበባ ከተማ በበጎ ፍቃድ ተግባር ላይ የተሰማሩ ወጣቶችንና የአገልግሎቱን አስተባባሪ በማነጋገርም ተከታዩን አቀናብሯል። የበጎ ፈቃድ አገልግሎቶች በአንድ ማህበረሰብ ውስጥ የሚስተዋሉ ችግሮችን በማቃለል ሁለንተናዊ ለውጥን ከማምጣት አንጻር ሁነኛ ሚና አላቸው። እንደ ኢትዮጵያ ባሉ ሰው ሰራሽና ተፈጥሯዊ ቀውሶች በሚፈራረቁባቸው አገራት ደግሞ የበጎ ፈቃደኝነት አገልግሎት ትርጉሙ የጎላ ነው። በኢትዮጵያ በጎ ፈቃደኞችን በማስተባበር እንደ ጦርነት ባሉ ሰው ሰራሽና ተፈጥሯዊ አደጋዎች የተጎዱና ተጋላጭ የሆኑ የማህበረሰብ ክፍሎችን የመደገፍ ስራ ከሚያከናውኑ ድርጅቶች ውስጥ የኢትዮጵያ ቀይ መስቀል ማህበር በቀዳሚነት ይጠቀሳል። በማህበሩ የአዲስ አበባ ከተማ ቅርንጫፍ ስር የተለያዩ የበጎ ፈቃድ አገልግሎቶችን በመስጠት ላይ ከሚገኙ ወጣቶች መካከል የአሜሪካ ድምፅ ያነጋገራቸው አራት ወጣቶች ስለተሳትፏቸው አውግተውናል። አለም አለመሰገድ አዳሙ አስተያየታቸውን ከሰጡን ወጣቶች አንዱ ነው። ቀይ መስቀል ሰው ተኮር ፕሮጀክት ስለሆነ ሰውኛ ስራዎች ላይ ስለሚሳተፍ እኔም በበጎ ፈቃደኝነት ወይም በቮለንተርነት ከ2012 ጀምሮ እስካሁን ድረስ አብር እያገለገልኩ እገኛለሁ ማለት ነው። እውነት ለመናገር ከጊዜ በኋላ እኔ በህብረተሰቡ ላይ ትንሽዬም ቢሆን ተጽዕኖ ማድረግ እንደምችል ተረድቻለሁ ከቮለንተር ስራ ወይም በጎፍ ቃደኝነትን ከጀመርኩ በኋላ ማለት ነው። ምክንያቱም ትልልቅ መሰራት ያለባቸውን ነገሮች በትንሽ ነገር እኛ በትንሽ ባዋጣናት ነገር መስራት መለወጥ እንደምንችል ያየውበት ስለሆነ አሁን ባለበት ደረጃ ለማህበረሰቡ በጎፍ ቃደኛ በጣም ትልቅ ጥቅም የሚሰጥ የማህበረሰብ ክፍል ወይም የወጣት ክፍል ነው ብዬ አስባለሁ። በአብዛኞቻችን ወጣት ስለሆን ማለት የትኛውም ሰው በጎ ፈቃደኛ መሆን ይችላል። የትኛውም ሰው ደግሞ በአካባቢው ላይ የሚያደርገው በራሱ ፈቃዱ ለሚያደርገው ጥሩ ነገር በጎ ፈቃደኛ ነው ብዬ አስባለሁ። በተቋም ግዴታ መታቀፍ አለበት ብዬ አላስብም። በጎ ፈቃደኝነት በቤትህም ማድረግ የምትችለው በጎ ፈቃደኝነት አለ ማለት ነው። የአዲስ አበባ ቅርንጫፍ የወጣቶች ክበብ ሰብሳቢ ና ከ2012 ዓ ም ጀምሮ ላለፉት አምስት ዓመታት በቀይ መስቀል ማህበር በበጎ ፈቃደኝነት በማገልገል ላይ እንደምትገኝ የገለጸችው ሀና ጸጋይ ደግሞ በተግባሬ ማህበረሰቡን ብቻ ሳይሆን ራሴንም ጠቅም ያለው ትላለች። በጎ ፍቃደኝነት ማለት ካለን ላይ ከጊዜያችንም ከጉልበታችንም ሊሆን ይችላል ለማህበረሰቡ ማካፈል ወይም ማጋራት ነው ብዬ ነው የማስበው እና በዚህ አላማ ነበር በ2012 ዓም ጆይን ያረኩት። ነገር ግን ጆይን ካረኩኝ በኋላ ቀይ መስቀል ውስጥ ዘርፈ ብዙ የሆኑ እንቅስቃሴዎች ነው ያሉት እና ያን አገልግሎት በሚሰጥበት ሰዓት ለማህበረሰቡም የተወሰነች ኢምፓክት ፈጥር ያለው ብዬ አስባለሁ። እንዲሁም ለራሴም ያገኘኋቸው ብዙ ኤክስፒሪንሶች አሉ። በመሆኑም ወጣቶች ለበጎ ተግባር መበረታታት እንዳለባቸው ትመክራለች። በጎ ፈቃደኝነት ባለን ነገር ነው የምንሰጠው። እድሜም ገደብ የለውም። ከእንደገና አቅም ይሄ ገንዘብም ብቻ አይጠይቅም። ባለችን በጉልበትም ቢሆን ይችላል፣ በጊዜያችንም ሊሆን ይችላል። የተወሰነች ጊዜያችንን ለዚህ በጎ ስራ ብናውለው ከዚህም ቀውሱ ላይ ፖዘቲቭ የሆነ ኢምፓክትን ከመፍጠር እንኳ አንጻር የድሮ ያለው መተሳሰባችንን ከማሳየትም አንጻር የራሱ የሆነ ፖዚቲቭ ኢምፓክት ይኖራል ብዬ አስባለሁና እንደዚህ አይነት ነገሮች ላይ ባለችን ጊዜ ብንሰማራ ጥሩ ነው ማለት እወዳለሁ። ሌላው ስለ በጎ ፈቃድ አገልግሎት አስተያየቱን የሰጠን ወጣት ናትናኤል መኮንን ከመጀመሪያ ደረጃ የሕክምና አገልግሎቶች ጀምሮ በተለያዩ ዘርፎች እንደሚሳተፍ ይገልጻል። ከ2013 ጀምሮ እንደ ኢትዮጵያን አቆጣጠር የኢትዮጵያ ቀይ መስቀል በጎ ፈቃደኛ ሁኜ እያገለገልኩ ቆየው። አሁንም እያገለገልኩ ነው የመጀመሪያ ህክምና እርዳታ በተለያዩ አጋጣሚዎች እሰጣለሁኝ። በተለይ ትላልቅ ኢቨንቶች ሃይማኖት የሃይማኖት የኢቨንት ላይ እንደ በጎ ፍቃደኛ እንደ ፈረስቴ ደርሁኛ አገለግላለሁኝ የመጀመሪያ ህክምና እርዳታ እሰጣለሁ። ሰው ሰራሽና ተፈጥሮ አደጋዎችም ሲከሰቱ፣ የጎርፍ አደጋዎች ምላሽ እንሰጣለን። በዛውም ደግሞ ያው ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በጉልበት በእውቀት አገልግሎት በመስጠት ላይ ይገኛሉ። ከኮሌጅ ጀምሮ በበጎ ፈቃድ ተግባራት ተሳትፎ እንዳለው የገለጸው ካሳሁን ረታ ደግሞ በዚህም የህሊና እርካታ አግኝቻለሁ ይላል። ኮሌጅ እያለው ነው የበጎ ፈቃደኛ ስራ ነው የጀመርኩት። በማንኛውም የኢመርጀንሲ ሪስፖንስ ላይ ዝግጁ ሆነን እንገኛለን። አሁን ላይ እኔ እየሰራበት ያለውበት ደግሞ አሁን ላይ በአምቡላንስ ነርስ ላይ እያገለገልኩ እገኛለሁ። እና ለበጎ ፈቃደኝነት ለማገልገል ዋነኛው ራስን ዝግጁ ማድረግ ነው በቃ እና ለእንደዚህ አይነት ነገሮች መሰጠት ይፈልጋል። በጀመሪያ ማለት እና በጎ ፈቃደኝነት ማገልገል በጣም የህሊና እርካታ ይሰጣል ይሰጣለ። ወጣት ዮናታን ተሻለ በኢትዮጵያ ቀይ መስቀል ማህበር አዲስ አበባ ቅርንጫፍ የበጎ ፈቃደኞችና የቅርንጫፎች ጉዳይ አስተባባሪ ነው። በከተማዋ ከአምስት ሺህ በላይ የተመዘገቡ በጎ ፈቃደኞች እንዳሉና ከነዚህም ከ2 ሺህ በላይ የሚሆኑት በንቃት በመሳተፍ ላይ እንደሚገኙ ተናግሯል። በጎ ፈቃደኞቹ ስለሚሰጧቸው አገልግሎቶችም አብራርቷል። አጠቃላይ የማህበሩ ስራዎች የሚሰሩት ቀጥተኛ በበጎ ፈቃደኞች ተሳትፎ ነው። በጎ ፈቃደኞች በተለያዩ የሰብአዊ እና የልማት ስራዎች ላይ በመሳተፍ ማህበሩ አጠቃላይ የቆመለትን አላማ፣ ተልእኮ ከማስፈጸም ረገድ ከፍተኛ የሆነ ድርሻ አላቸው። ለአብነትም የነጻ የአምቡላንስ አገልግሎት ላይ ነርስ በጎ ፈቃደኞችን ወይ ባለሙያ በጎ ፈቃደኞችን በመጠቀም አምቡላንስ አገልግሎቱን እየሰጡ ያሉበትን ሁኔታ አለ። ከተማ ውስጥ የሚከሰቱ የተለያዩ ተፈጥሯዊ አደጋዎች እንዲሁም ሰው ሰራሽ አደጋዎች ላይ በጎ ፈቃደኞች ተሳታፊ በመሆን ከዳሰሳ ጥናት ጀምሮ እስከ አደጋ ምላሽ ስራዎችን በማከናወን ረገድ ከፍተኛ ድርሻ ይወስዳሉ። ከዛ ባለፈም የተለያዩ ኑሮ ማሻሻያ ፕሮጀክቶችና የማህበረሰብ ተኮር ፕሮጀክቶች ላይ በመሳተፍ የአንበሳውን ድርሻ ይዘው ይገኛሉ ማለት ነው። ማህበሩን ገቢ ከማሳደግ ረገድ የተለያዩ ምግብ ነክና ምግብ ነክ ያልሆኑ ቁሳቁሶችን በማሰባሰብና ለተጠቃሚ ወይም ደግሞ እኛ ተጠቃሚ ብለን ለየናቸው አካላት በማሰራጨት ጭምር አገልግሎቱን እየሰጡ ይገኛሉ። ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር የበጎ ፈቃደኝነት አገልግሎት ይበልጥ መስፋት እንዳለበት የሚገልጸው ዮናታን ተከታዩን ጥሪ አቅርበዋል። እንደ ሀገር ብዙ ቀውሶች ያሉበትና ብዙ ድጋፍ የሚፈልጉ ወገኖች እርዳታ የሚጠብቁበት ጊዜ ነው ያለ ነው እና ከዛ ረገድ የቀይ መስቀል የበጎ ፈቃደኞችና አባላት መሰረት ያለው ተቋም ነው። ስለዚህ ይሄን ተቋም በአባል በመሆንና እንዲሁም በጎ ፈቃደኛ በመሆን ሊያግዙት ይገባል። ያው ቀይ መስቀል እንደ ድልድይ ነው፣ እንደ ድልድይ ነው፣ ከማህበረሰቡ ወስዶ መልሶ ለማህበረሰቡ የሚሰጥ ተቋም ነው። ማህበሩ የሰብአዊ አገልግሎት ስራዎቹን ለማከናወን ከበጎ ፈቃደኞች በተጨማሪ በተለያየ ደረጃ ከተመዘገቡ አባላቱ የሚሰበስበውን ገቢም ይጠቀማል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዝግጅቱ አመሰግናለሁ። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ2225ና 31 ሜትር ባንዶች በአጭር ሞገድና እንዲሁም በኢትዮ ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከተቀሩ ባልደረቦቻችን ጋር በዚሁ እሰናብታለሁ። ነገ እሁድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም ደህና እደሩ።